SBS Radio. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድመልን። የኢትዮጵያ አየር መንገድና አክሰስ ራይል ባንድ ነጠላ ቲኬት መንገደኞችን ወደ አውሮፓ፣ እስያና ሰሜን አሜሪካ ለማጓጓዝ ተስማሙ። በኢትዮጵያ መንግሥትና የሕወሓት ታጣቂዎች መካከል መጠነ ሰፊ ወታደራዊ ግጭት እንደሚካሄድ እየተነገረ ነው። የማቲልዳስ እግር ኳስ ቡድን የቀረበበትን የወሲባዊ ጥቃት ስሞታ አስተባበለ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኢትዮጵያ አየር መንገድና አክሰስ ራይል በአንድ ነጠላ ትኬት መንገደኞችን ለማጓጓዝ ተስማሙ። በስምምነቱ መሰረት መዳረሻቸው መዳረሻቸው ምዕራብ አውሮፓ፣ እንግሊዝ፣ ስካንዲኔቪያ፣ ጃፓንና ካናዳ የሆኑ መንገደኞች በአንድ ነጠላ ኢትዮጵያ አየር መንገድ ትኬት መጓዝ ይችላሉ። አዲሱ ስምምነት የኢትዮጵያ አየር መንገድ አውታረ መረቡን መዳረሻውንና በኢትዮጵያ አየር መንገድ የመጓዝ አማራጭን እንደሚያሰፋ ተነግሯል። በኢትዮጵያ መንግስትና የህወት ታጣቂዎች መካከል መጠነ ሰፊ ወታደራዊ ግጭት እንደሚካሄድ እየተነገረ ነው። በኢትዮጵያ መንግስት በኩል የአማራ ትግራይና አፋር ክፍለ ሀገራትን ያካተተ መጠነ ሰፊ ማጥቃት በህዋት ታጣቂዎች ላይ ሊያካሄድ ስንዱ መሆኑን በአንድ ወገን እየተነገረ ሲሆን፣ በሌላ ወገን የህወሀት ቃል አቀባይ የሆኑት አቶ ጌታቸው ረዳ የአቢይ አህመድ ጦር የመጨረሻ ማጥቃት እንደሚሰነዝር አመላክተው በሳቸው በኩል ያለው ተዋጊ ኃይል በወገል ጤና፣ ገርገራ፣ ውርጌሳና ሀሮ ግንባሮች በብርቱ መሽጎ እንዳለ ገልጠዋል። የኒው ሳውዝ ዌልስ የንግድ ማኅበረሰብ በወርሃ ኖቬምበር ዓለም አቀፍ ድንበሮች ሲከፈቱ የባለ ክህሎት ሠራተኞች እጥረትን ሊወጡ እንደሚችሉ ተስፋቸውን ገለጡ። የኒው ሳውዝ ዌልስ ነዋሪዎች የክትባት መጠን ባለፈው ሳምንት ሰባ ፐርሰንት መድረሱን ተከትሎ ለአራት ወራት ተጥለው የነበሩ ገደቦች ተነስተዋል። የአካል ማጠንከሪያ ስፍራዎች፣ ካፌዎች፣ ምግብ ቤቶችና ጸጉር ቤቶች ዳግም የተከፈቱ ሲሆን ነዋሪዎች ከመኖሪያ ቤታቸው ተነስተው ከአምስት ኪሎ ሜትሮች በላይ መጓዝ ይችላሉ። የቢዝነስ ኒው ሳውት ዌልስ ዋና ሥራ አስፈጻሚ ዳን ሃንተር የቤት ውስጥ ወሸባ መስፈርቶች ዓለም አቀፍ መንገደኞችን እንዲመጡ የሚያደርግ መሆኑን ሲገልጡ፣ ድንበሮች እንዲከፈቱ እንሻለን። እናም ባህር ማዶ ያሉ ክህሎት ያላቸው ሠራተኞች ወዲህ እንዲመጡ ማስተዋወቅ ይገባናል። ስለምን ይህ እድል ካመለጠን ክህሎት ያላቸው ሠራተኞች ወደ ሌላ አገራት ይሄዳሉና እኒህ መሐንዲሶች፣ የሂሳብ ባለሙያዎች ለሌላ ፕሮጀክቶች ውል ስለሚገቡ ለመሠረተ ልማት ፕሮጀክቶች ባለ ክህሎት ሠራተኞች እንዲመጡልን እንሻለን ብለዋል። ኒው ሳውዝ ዌልስ በዛሬው ዕለት 496 ሰዎች በቫይረስ ተጠቁባትና የስምንት ሰዎች ሕይወት ማለፉንም አስመዝግባለች። በዛሬው ዕለት ከተነሱት ገደቦች ጋርም ተያይዞ የሲድኒ ክባብ ምግብ ቤቱን መክፈት የቻለው አቲላ ቶክ ገደቡ ተነስቶ ምግብ ቤቱን መክፈት በመቻሉ ደስተኛ እንደሆነና ሳይከፈት በጥቂት ወራት ገደቦች ቢራዘሙ ኖሮ በንግዱ መቀጠል አይችል እንደነበር ተነግሯል። ባለፉት 24 ሰዓታት 1612 የቪክቶሪያ ነዋሪዎች በኮሮና ቫይረስ ሲጠቁ የስምንት ሰዎች ሕይወት አልፏል። ወረርሽኙ ዳግም አገርሽቶ ከጀመረ ወዲህ 1912 ነዋሪዎች በቫይረስ ተጠቅተዋል። በሌላም በኩል የቪክቶሪያ ጤና ሚኒስትር ማርቲን ፎሊ ዕድሜያቸው 12ና ከዚያ በላይ የሆኑ ማናቸውም የቪክቶሪያ ነዋሪዎች የፋይዘር እና ሞዴርና ክትባቶችን መከተብ እንደሚችሉ ገልጠዋል። እስከ ትናንት ባሉት ቀናት ውስጥ ዕድሜያቸው 16 እና ከዚያ በላይ የሆኑ 86 ፐርሰንት ነዋሪዎች የመጀመሪያ ዙር ክትባት ተከትበዋል። ይህም 93 ፐርሰንት ዕድሜያቸው ከ50 በላይ የሆኑትንና 95 ፐርሰንት ዕድሜያቸው 70 እና ከዚያ በላይ የሆኑትን ያጠቃልላል። ይህ በእንዲህ እንዳለም የቪክቶሪያ አረጋውያን መጣወሪያ ሚኒስትር ሉክ ዶኒላን በቅርንጫፍ የፓርቲ አባላት የተዛባ ምልመላ ሳቢያ ከስልጣናቸው ተገለዋል። የቅርንጫፍ ፓርቲ አባላት የተዛባ ምልመላው ለጸረ ሙስና ምርመራ መነሻ የሆነው የአባላት ምልመላው ምርጫ በሚካሄድበት የቅድመ እጩ ሂደት በርካታ ድምፅ ለማግኘት የዋለ ነው ተብሎ በመጠርጠሩ ነው። የአውስትሬሊያ ካፒታል ቴሪቶሪ ገደቦቿን ለማንሳት ተቃርባ ባለችበት ወቅት 32 ሰዎች በኮቪድ-19 ተይዘዋል። ዕድሜያቸው 12ና ከዚያ በላይ የሆኑ 7 ፐርሰንት ነዋሪዎች ሙሉ ክትባት የተከተቡ ሲሆን 98 ፐርሰንቱ የመጀመሪያ ዙር ክትባት ተከትበዋል። የኤስቲ ዋና ሚኒስትር አንድ ሩባ በክትባት ምዝገባው መሰረት የአንድ ዙር ክትባት ተከታቢዎች ቁጥር 99 ፐርሰንት ሊደርስ እንደሚችል ገልጠዋል ኤስቲ ላይ ተጥለው ያሉ ገደቦች ከ ከአርብ ኦክቶበር 15 ጀምሮ የሚነሳ ይሆናል። የምዕራብ አውስትሬሊያ ጤና ባለስልጣናት በመጪዎቹ ሳምንታት ውስጥ በበርካታ የሥራ መስኮች የኮቪድ ክትባት ግዴታ እንዲሆን ለማድረግ እየመከሩ መሆኑን ገልጠዋል። በቫይረሱ ተይዞ ወደ ምዕራብ አውስትሬሊያ ከዘለቀ አንድ የከባድ ጭነት መኪና ሾፌር ጋር ንክኪ ያላቸው የተባሉ ሰላሳ አራት ሰዎች ወሸባ ገብተዋል። በአሁኑ ወቅት ምዕራብ አውስትሬሊያ ውስጥ የወደብ፣ የትራንስፖርትና ጭነት፣ የጤናና የአረጋውያን መጣወሪያ፣ ፖሊስና ሌሎች የግንባር ረድፍ ሠራተኞች ክትባት የመከተብ ግዴታ አለባቸው። የፌዴራል ሌበር መሪ አንቶኒ አልቤኒዚ የፌዴራል መንግስቱ በ2050 ዜሮ የአየር ብክለት ስምምነት ላይ የግድ መድረስ አለበት ሲሉ አሳሰቡ። የፌዴራል መንግስቱ በኖቬምበር ግላስኮ ከሚካሄደው የአየር ንብረት ለውጥ ጉባኤ በፊት በዚህ ሳምንት ከአንድ ውሳኔ ላይ ይደርሳል ተብሎ ይጠበቃል። ይሁንና የሊበራል ፓርቲ አጋሩ ናሽናልስ ፓርቲ ከንዳች ስምምነት ላይ ከመደረሱ በፊት ለሪጂናል አውስትራሊያ ማካካሻ እንደሚሻ አስታውቋል። አቶ አልቤኒዚ የሊበራል ፓርቲን የአየር ንብረት ለውጥ አቋም አስመልክተው ሲናገሩ እንደ ሌበር እስካሁን ድረስ ከስምምነት ላይ መደረሱ ተጨማሪ ስራዎችን ለመፍጠር አመቺ እድል ነው። የበለጠ ምጣኔ ሀብታዊ እንቅስቃሴዎችን ይፈጥራል በተለይም ለሪጂናል አውስትራሊያ ሲል አለ። ግና ከረጅም ጊዜያት በኋላ የቅንጅቱን መንግሥት ልናምነው አንችልም። ሌላው ቀርቶ እርስ በርሳቸው ተደራድረው ከግላስጎ በፊት በ2050 ዚሮ አየር ብክለት ስምምነት ላይ ደርሰናል ቢሉን እንኳ ያ ምንም ማለት አይደለምና ብለዋል። ከ26 ሺህ በላይ የሆኑ የአፍጋኒስታን ጥገኝነት ጥያቄዎች ለፌዴራል መንግሥቱ የቪዛ ማመልከቻዎችን አስገቡ። እንዲሁም አፍጋኒስታን ውስጥ የሚገኙ 286 የአውስትሬሊያ ዜጎች እርዳታ ጠይቀዋል። ከ13,750 የአውስትሬልያ የአመቱ የሰብአዊ ፕሮግራም ውስጥ 3,000 ቪዛዎች ለአፍጋኒስታን አመልካቾች ተመድበዋል። የኒው ዚላንድ ጤና ባለሥልጣናት ኮቪድ-19 ወደ አገሪቱ ሪጂናል በዚህ ሳምንት ሊዛመት እንደሚችል ገምተዋል። በዛሬው ዕለት ኦክላንድ ውስጥ 35 ሰዎች በቫይረስ መጠቃታቸው ተገልጧል። የተባበሩት መንግሥታትና የባንግላዴሽ መንግሥት የሮሂንጋ ስደተኞችን ለመርዳት የመግባቢያ ሰነድ ተፈራረሙ። ደቡባዊ ባንግላዴሽ ውስጥ ተጠልለው ከሚገኙ አንድ ነጥብ አንድ ሚሊዮን ስደተኞች ውስጥ ከ1900 በላይ ስደተኞች በባንግላዴሽ መንግሥት አማካኝነት ወደ ባሐሳን ቻር ደሴት ተዛውረዋል። የአውስትሬልያ ብሔራዊ እግር ኳስ ቡድን ማቲልዳስ አምበል ሳምከር በቀድሞዋ የማቲልዳስ ኮከብ ተጫዋች ሊዛ ዲቫና የቀረበበትን የወስባዊ ጥቃት ትንኮሳ ስሞታ አስተባበለች። የማቲልዳስ ተጫዋቾች በዛሬው ዕለት ባወጡት መግለጫ የዲቫናን አቤቱታ ብርቱ ትኩረት እንደሚሰጡትና ሆኖም የዚያ አይነት ወስባዊ ጥቃትና ትንኮሳ ባህል በቡድኑ ውስጥ እንደሌለ ገልጠዋል። ዲቫና ከ2001 እስከ 2019 ድረስ ለማቲልዳስ በተጫወተችባቸው 150 ግጥሚያዎች ውስጥ የተመሳሳይ ጾታ ትንኮሳ እና ጥቃት እንደደረሰባት አመልክታለች። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ81 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ስመልን ፐርስ ደመናማ ይሆናል። ዝቅተኛ 9፣ ከፍተኛ 39። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 9፣ ከፍተኛ 23። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 5፣ ከፍተኛ 21። ሆባርት በከፊል ደመናማ ይሆናል። ዝቅተኛ 4፣ ከፍተኛ 16 ካምብራ ደመናማ ይሆናል። ዝቅተኛ 13 ከፍተኛ 15 ሲድኒ ብራ ይሆናል። ዝቅተኛ 13 ከፍተኛ 19 ብሬስበን አልፎ አልፎ ይካፋል። ዝቅተኛ 17 ከፍተኛ 23 ዳርዊን ብራ ይሆናል። ዝቅተኛ 26 ከፍተኛ 33 አዲስ አበባ ፀሐያማ ሆነው ይውላል። ዝቅተኛ 12 ከፍተኛ 22 ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ኢትዮጵያ አየር መንገድና አክሰስ ሬይል በአንድ ነጠላ ትኬት መንገደኞችን ወደ አውሮፓ፣ እስያና ሰሜን አሜሪካ ለማጓጓዝ ተስማሙ። በኢትዮጵያ መንግሥትና የህወሓት ታጣቂዎች መካከል መጠነ ሰፊ ወታደራዊ ግጭት እንደሚካሄድ እየተነገረ ነው። የማቲልዳስ እግር ኳስ ቡድን የቀረበበትን የወሲባዊ ጥቃት ስሞታ አስተባበለ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።